The Voice of America. በድሬዳዋ የሚኖሩ የትግራይ ተወላጆች በሰሜን እዝ ላይ የተፈጸመውን ጥቃት አውግዘዋል ይለናል አዲስ ቸኮል በላከው ዘገባ። አንዳንዶቹ በብሔር ማንነታቸው አልፎ አልፎ እንዲሳቀቁ የሚደረግ ጫና እየደረሰባቸው እንደሆነ ተናግረዋል። የትግራይ ተወላጆች ከድሬዳዋ አመራሮች ጋር ያደረጉትን ውይይት አዲስ ቸኮል ተከታትሎታል። በድሬዳዋ የሚኖሩ የትግራይ ተወላጆች ከድሬዳዋ ብልጽግና አመራሮች ጋር ውይይት አካሂደዋል። በወቅቱ የድሬዳዋ ብልጽግና ጽሕፈት ቤት ምክትል ኃላፊ የሆኑት አቶ ኡስማን አህመድ እና ሌሎችም አመራሮች በትግራይ የህግ የበላይነትን ለማስከበር እየተወሰደ ነው ስላሉት እርምጃ መነሻ ያቀረቡ ሲሆን ከነዋሪዎችም ልዩ ልዩ ጥያቄዎች ቀርበው ውይይት ተካሂዶባቸዋል። አብዛኞቹ አስተያየት የሰጡ የመድረኩ ተሳታፊዎች በሰሜን እዝ ላይ የተፈጸመውን እርምጃ አውግዘውታል። መሆን ያልነበረበት ጭራሹ መሆን ያልነበረበት የዓለም መደነቂያ የነበረች ኢትዮጵያ የዓለም መሳቂያ ነው የሆነው። ተማክረህ ተወያይተህ ሀሳብህ አቀራርበህ ሀገርን መምራት እየተቻለ እንደገና አገር ወደ ጦርነት መግባት በጣም መሳቂያ ነው። እኔ የሰው አምሳል አላቸው ብዬ አላስብም። ሰው ሰው ሆነው እንደ ሰው ሆነው ሃይማኖት እራሱ አላቸው ብዬ አላስብም። ሃይማኖት ያለ ሰው በምንም ያምልክ ፈርሃ እግዚአብሔር አለው አንድ የፈጠረውን ያምናል የገዛ ወገኑን አብሮት የኖረ እኛ ነው። የት ያቁናል? አያቁንም እኮ እዚህ ያለ ነው እዛ እርስ በርሳቸው ከምንም ይፈጠር ከምንም አብሯቸው የኖረውን እንደዛ ያረጉ እኛ ለነሱ ምናቸውም አይደለም። አብሮህ የኖረው ጎረቤት ይበልጣል ሩ ካለ ወንድምክ በጥቅምት 24 የተደረገው ድርጊት በመከላከያ ሰራዊት እኔ መደረግ የለበትም ከሰብአዊነት ውጭ ነው የሚል ሀሳብ አለኝ። ምክንያቱ መከላከያ ሰራዊት ማለት የማን ሰራዊት ነው? የብሔር ብሔረሰቦች ሰራዊት ነው። ሰሜን እዝ ለሀያ ዓመት እዛ ሲቀመጥ ልጅ ወልዶ ተዋልዶ ሀያ ዓመት የሆነው ልጅ ተሞልሰው ልዩ ኃይል እየገባ ይኖራል ብዬ እገምታለሁ። በጦርነት ጊዜ እየተከላከለ፣ በልማት ጊዜ ከእነሱ እየሰራ የነበረ ነው። ህዝቡ የሚያውቀው ነገር የለውም። እዚህ ጋ ማወቅ ያለበት እዚህ ያለ ሰው መታወቅ ያለበት ህዝቡ የሚያውቀው ነገር የለውም። ግለሰቦች ለስልጣናቸው ሲሉ ያደረጉት ድርጊት ነው። የቄ በላይነት እንዲሰፍንና በዶክተር ሙሉ ነጋ የተቋቋሙ አስተዳደር እንዲጠናከር ሊደግፉ በሚችሉባቸው ሁኔታዎች ላይም አስተያየት ሰጠዋል። በሌላ በኩል ግን ምንም ወንጀል ሳይፈጽሙ በማንነታቸው ብቻ አልፎ አልፎ ማሸማቀቅ እየደረሰባቸው እንደሆነ ነው የተወሰኑ አስተያየት ሰጪዎች የተናገሩት። ስሜ አምሳ ደቃ ጽባ አዲስ ይባላል። የቀድሞ ወታደር ነኝ እና ከመከላከያ ተሰና ብቻ ድርዳዋ ነው እስካሁን ያው በኤጀንሲ ውስጥ ነበር የምሰራው አሁን ትግርኛ በተናጋሪ በመሆን ብቻ ስራ ቁሚ ያለው ሌሎችም አሉ እንደዛ በብዛት አሁን ድርጅቶች ባንኮች ነበር በኤጀንሲነት ያዘው። አብዛኞቹ ድርጅቶቹ እራሳቸው አቁፋቸዋል። አንዳንድ ባንኮች ግን ትግርኛ ተነጋሪ በመሆን ብቻ ሰራተኛ አቁመዋል። እኔ ድሬዳዋ ነው የተወለድኩትኝ ያደግኩትኝም እና ትግራይ ነጭቱን ጥቁር አላቃትም። የኖርኩት እዚሁ ነው። የእኔ ስራ አሁን የጤና ስራ ነው። ጤና ባለሙያ ነኝ እና መስሪያ ቤት ውስጥ ስብሰባ ተደረገና አንዳንድ አክቲቪቲዎች በኮሮና ምክንያት ወረዱ እና እነዚህን አክቲቪቲዎች እንዴት አድርገን እንጨምር የሚል ውይይት ነበረን ጤና ጣቢያ ላይ እና እዛ ውይይት ላይ እኔም የራሴ የሆነ ሀሳብ ሳቀርብ የእኔ አለቃ አንቺ ተልኮ አለሻል። ይሄ በዚህም አላበቃም። ፖሊሶች እቤቴ ድረስ መጥተው ተከራይቼ የምኖር በቤት ድረስ ስድስት ፖሊስ ምንም አይነት ወንጀለኛ እንደዛ አይነት ፍተሻ ይደረግበታል ብዬ አላስብም ማለት ተጠርጣሪና በስነስርዓት ወንጀል የፈጸመ ሰው ልዩነት ይኖሯል እኔ አሁን ተጠርጥሬ ነው ቤት የተፈተሸው ሞባይል የተፈተሸው ግን መጨረሻ ላይ ያው አንድ ቀን አውለውኝ ሄደዋል የድሬዳዋ ብልጽግና ጽህፈት ቤት ምክትል ኃላፊ አቶ ኡስማን አህመድ በበኩላቸው የትግራይ ህዝብና የህወሓት ቡድን አንድ አለመሆኑን ተናግረው ከህወሓት አባላትም አብዛኞቹ የቡድኑ ድርጊት እንደማይወክላቸው ገልጸዋል። የትግራይ ህዝብ ደርግን በመጣል ሂደት ከሌሎች ብሔር ብሔረሰቦችና ሌሎች አጋሮች ጋር በመሆን ግንባር ቀደም ሚና ተወጥቷል ብለዋል። አብዛኛው የኢትዮጵያ ህዝብና የሰራዊት አባላት ሳይቀር አስተዋጽኦ በማበርከታቸው ደርግ ሊወድቅ በቅቷል ያሉት አቶ ኡስማን፣ አሁንም በትግራይ ህግ የማስከበር ዘመቻ በፍጥነት እንዲጠናቀቅ የትግራይ ህዝብ አስተዋጽኦ የማይናቅ ነው ብለዋል። በብሔር ማንነታቸው አላስፈላጊ ማሸማቀቅ የደረሰ ባቸውንም ለጥቂት ጊዜ እንድታገሳቸው ጠይቀዋል። በመንግስት ተቋማት ያለ አግባብ እንዳይንገላቱ ብቻ ሳይሆን በቀበሌ እና በሰፈር ደረጃም ችግር እንዳይኖር በኃላፊነት እንሰራለን ሲሉ ቃል ገብተዋል። በዚህ መልኩ ለጥቂት ጊዜ ነው ይሄ ነገር እንታገስ። ይቀራል። ይሄ የእኛ ሆም ወርክ ይሆናል። ስለዚህ ለጥቂት ታገሱ፣ ይስተካከላሉ ብዬ እገምታለሁኝ። ከዚሁ ጋር ተያይዘው ያው ስራም፣ ጥርጣሬም ከስራ የተነሱትም አላችሁ የምትጠራጠሩ የተጠራጠራላችሁ አንዳንድ ቦታ ላይ ይሄውን ይከሰታል። በጦርነት ጊዜ ይከሰታል። ታጋዎችና እና እዚህ ስላላችሁ በደንብ ታጋላችሁ። ሰው ሊገደልም ይችላል። እንደ ስንት ሰው ተገድሏል በኢህአዴግ ከገባ በኋላ በጥርጣሬ ብዙ ሰው ሞተዋል። ስለዚህ ኤኒታይም ጦርነት ባለ ጊዜ ሰው ሊጎዳ ይችላል። አሁን ግን በጣም በጥንቃቄ ጥንቃቄ በተሞላበት ነው የተካሄደው ይሄ በጣም የሚገርም ገርም ነው እኔ ከዚህ በላይ ብዙ ጥፋት ይከሰታል ብዬ አስቤ ነበር በውስ ስለዚህ ይህን እንደ ትልቅ ነገር አንውሰድ ለጊዜው ሊከሰት ይችላል ግን ይቀራል ከወር በፊት የሰሜን እዝ ላይ ጥቃት መፈጸሙ በጠቅላይ ሚኒስትር አብይ አህመድ ይፋ ከሆነ በኋላ በድሬዳዋ ከሚኖሩ የትግራይ ክልል ተወላጆች ጋር ይህን መሰል መድረክ ሲዘጋጅ ለሁለተኛ ጊዜ ሲሆን በሌሎች የሀገሪቱ ከተሞችም ተመሳሳይ ውይይቶች ተካሂደዋል ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ